የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ ንቅናቄ ሊቀመንበር ዶክተር ብርሃኑ ነጋ በአሁኑ ወቅት እዚህ ዩናይትድ ስቴትስ ይገኛሉ። በቅርቡ በወቅቱ የኢትዮጵያ ሁኔታ ላይ ለአውሮፓ ፓርላማ አባላት ማብራሪያ ለመስጠት ብራሰልስ እንደነበሩም ተዘግቧል። ዶክተር ብርሃኑን ወደ ዋሽንግተን ያመጣቸው ጉዳይ ምንድን ነው? በኢትዮጵያ መንግስት በአሸባሪነት መፈረጃቸው በጉዟቸው ላይ ችግር ፈጥሮ ይሆን? ድርጅታቸው አርበኞች ግንቦት ሰባት ንቅናቄ የወቅቱን በኦሮሚያ እየተካሄደ ያለውን ተቃውሞ እንቅስቃሴስ እንዴት ያየዋል? የሚሉትን ጥያቄዎች ጨምሮ ሰለሞን ክፍሌ ከዶክተር ብርሃኑ ጋር ባደረገው አጭር ቆይታ የተመለከታቸው ጭብጦች ናቸው። ወደ እይቱ የመጀመሪያ ክፍል እንዝለቅ። እስቲ አስቀድመው ሁለገብ ትግል እያካሄድ ነው ከምትሉበት አካባቢ ወደዚህ ወደ ዩናይትድ ስቴትስ በምን ምክንያት ቢነግሩን። ወደ ዩናይትድ ስቴትስም ሆነ ወደ ሌሎች ሀገሮች የምንሄድባቸው ስራዎች አሉ። ባለፈው ጊዜ እንደምታውቀው አውሮፓ ነበርኩ ለስራ። እሱ አሁንም የተለያዩ ስራዎች ስላሉን ለእኛ ስራዎች መጥቻለሁ። ወደፊት መጣለሁ። ትግሉ የሚካሄድባቸው መስኮች ሰፊ ናቸው። እሱ በእነኝህ ቦታዎች ሁሉ መገኘት አስፈላጊ ሆኖ ሲገኝ እገኛለሁ። እርስዎ የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ እንቅስቃሴ ሊቀመንበር ዶክተር ብርሃኑ ነጋ በኢትዮጵያ መንግስት በአሸባሪነት ተፈርጀዋል። መሳሪያ አንስተው መንግስትን በሀይል ለማስወገድ ይንቀሳቀሳሉ በሚል ነው በአሸባሪነት የተፈረጁት። በቅርቡ ወዲህ ወደ አውሮፓ እንዳሉት አሁን ደግሞ ወደ ዩናይትድ ስቴትስ ሲጓዙ መንገድ ላይ የገጠመው ችግር ነበር? ከቪዛና የመሳሰሉት ጋር በፍጹም ምንም የገጠመኝ ችግር የለም። በመጀመሪያ በስመጣ እዚህም ስመጣ ሆነ አውሮፓ ሲሄድ ምንም የገጠመኝ ነገር የለም። ምንም የገጠመኝ ጉዳይ የሌለበት ምክንያት የኢትዮጵያ መንግስት አሸባሪ አለ ማለት ሌላው አለም የኢትዮጵያ መንግስት የሚለውን ይሰማሉ፣ ይቀበላል ማለት እንዳልሆነ መቼም ግልጽ ነው። የኢትዮጵያ መንግስት አተረጓጎም አሸባሪ ማለት የወያኔን ስርዓት የሚቃወም ማለት ነው። ጋዜጠኛ ሊሆን ይችላል፣ አስተማሪ ሊሆን ይችላል በሰላማዊ መንገድ መንገድ ላይ ወጥቶ ሰልፍ ያደረገ ሊሆን ይችላል ለወያኔ ስርዓት ሁሉም አሸባሪ ነው። አንድ ነገር መታወቅ ያለበት አይ ቲንክ ህዝቡም በግልጽ ቢያውቀው ጥሩ ይመስለኝ ወያኔን መቃወም ብቻ ሳይሆን ወያኔን በመሳሪያም በታገዘ ትግል መቃወም አሸባሪ አያሰኝም አሸባሪ ማለት ፍጹም ሰላምተኛ የሆኑ ሰዎችን ምንም ጉልበት የሚባል ነገር የሌላቸውን ሰዎች ሰላማዊ ሰዎችን ያለምንም መሰረት ዝም ብሎ የሚገድል የሚያጠፋ፣ የሚጨፈጭፍ ማለት ነው እና በዚህ የአሸባሪነት ትርጉም የዓለም ህዝብ ሆነ እነኝህ የውጭ ሀገር መንግስታት እንዲህ አይነት በማህበረሰብ ላይ ሽብር የሚፈጥርን ስርዓት በመሳሪያ እንኳን መታገል በዚህ በአሜሪካ የነጻነት ትግል ወቅት እነሱን በግልጽ ያስቀመጡት ነው። የህዝብ የማይወክልን፣ የህዝብን መብት የማያከብርን፣ ህዝብ ላይ በጉልበት የተጫነን በመሳሪያ መታገል ትክክለኛ ብቻ ሳይሆን ከዜጎች የሚጠበቅ ግዴታ ነው ነው የሚለው። ስለዚህ እነሱም ያውቃሉ ማን አሸባሪ እንደሆነ። ያኔ በሰላማዊ መንገድ የሚታገሉትንም ሆነ ሌሎችን ይሄንን ጨካኝ የዘራፊ ስርዓት እውነተኛ በህዝብ በተመረጠ ዲሞክራሲያዊ ስርዓት ለመተካት የሚደረግን እንቅስቃሴ እነሱም አሸባሪ አይሉም። ከዛም ባሻገር ግን ማህበረሰቡን እያሸበረ ያለው ማን እንደሆነ ይሄን ማህበረሰብ እያሸበረ ያለው ወያኔ እንደሆነ በደንብ ያውቁታል። ስለዚህ ነው እንዲህ አይነት ጥያቄም በማናቸውን በኩል በእኛ ላይ እንደማይነሳ ግልጽ የሆነ ማለት ነው። ወደ ቀጣይ ጥያቄ መንደርደሪያ እንዲሆነ የነበር ጉዞውን በተመለከተ ችግር ገጥሞት ከሆነ ወይም ያደረጉት ጥንቃቄ ለማወቅ የፈለግኩት የአርበኞች ግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌን ላንሳቦ በምን ሁኔታ ላይ እንደሚገኙ ትከታተላላችሁ። በአንድ ፕሮግራማችን ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ሲናገሩ አቶ አንዳርጋቸው ጽጌ በእስር ቤት ችግር እንደሌለባቸው እንዲያውም ስለ ከተማዋ ልማት እያዞሩ እንደሚያሳዩቸውና ላፕቶፕ ተሰጥተው መጽሐፍ እየጻፉ እንደሆነ ነበር የተናገሩት። በወቅቱ የእናንተን አስተያየት በዚህ ላይ ማግኘት አልቻልንም ነበር። እስቲ አሁን እድሉን ልስጦ ምን ይላሉ ዶክተር ብርሃኑ በዚህ የዶክተር ቴድሮስ አድሃኖም ገለጻ ላይ ቴዎድሮስ አድሃኖም የሚለውን ነገር ቴዎድሮስ አድሃኖም ብቻ አይደለም ማንም የዚህ ስርዓት ቁንጮ የሚለውን ነገር እውነት ነው ብቻ ሳይሆን እውነት ሊሆን ይችላል ብሎም ገምቶ መቀበል በጣም አስቸጋሪ እንደሆነ ይታወቃል። በኢትዮጵያ ውስጥ በዚህ ስርዓት ውስጥ እስረኞች በምን ሁኔታ እንደሚጠበቁ ምን አይነት አካላዊም ሆነ ስነ አእምሯዊ ሰቆቃ እንደሚፈጸምባቸው በተደጋጋሚ የቀረበ ሲነገር የቆየ ነው። ስለዚህ ለአንድ አርካቸውን ለማሰር ያን ያህል በብዙ ሚሊዮን የሚቆጠር ገንዘብ አውጥተው ምክን ያደረጉ ሰዎች እጃቸው ከገባ በኋላ እንደ እንቁላል ተንከባክበነዋል ቢሉ ይህንን የሚሰማ ያለ አይመስለኝም። እኛም እንግዲህ ከዚህ በፊት የቀረቡትንም ሪፖርቶች፣ የእንግሊዝ ኤምባሲም አካባቢ የነበሩ ሰዎች ሄደው ያዩት ተናገሩት ከፍተኛ የሆነ በተለይ ስነ አእምራዊ ሰቆቃ እንደሚደርስበት ነው የምናውቀው። አሁን ባለበት ሁኔታ በሳምንት አንድ ጊዜ ቤተሰብ እንደሚያየው በተለይ አባቱ እንደሚያዩት እናውቃለን። እሱ እንቀሳቀላል ግን ይሄ ልክ ተዝናንቶ ተቀምጧል የእኛን ልማት እያየ ነው ምናምን የሚሉትን ጨዋታ ሁና ቴዎድሮስ፣ ለራሳቸው ሰዎች ቢነግሯቸው ነው የሚሻለው። ለሌላው ህዝብ እንኳን ይህንን የሚሰማ ያለ ይመስል። ዶክተር ብርሃኑ እንደሚያውቁት በአሁኑ ወቅት ኢትዮጵያ ውስጥ በኦሮሚያ ክልል ከሁለት ወራት በላይ የዘለቀ የተቃውሞ እንቅስቃሴ አለ። ምናልባት ከዜናችን ሰምተውት ከሆነ ዛሬም በአንዳንድ አካባቢዎች ተቃውሞ ቀጥሏል። እንዴት ያዩታል እርሶ ሁኔታውን? በሁለት መልኩ ነው ማየውን። አንደኛው በእውነት በተወሰነ ደረጃ ወያኔ የፈጠረው ዘውግ ላይ መሰረት ያደረገ የፖለቲካ ስርዓት በፍጹም ሰስቴናብል ያልሆነ እንደሆነና በፍጹም ሊቀጥል የማይችል እንደሆነ በግልጽ እያየን ያለንበት ሁኔታ ነው። ይህን ብለው በኦሮሚያ አካባቢ የሚደረገው ጥያቄ ብቻ ሳይሆን እንደምታውቀው ግጭት ግጭት የሌለበት የኢትዮጵያ አካባቢ አለ ለማለት በጣም ያስቸግራል። በጋምቤላ ውስጥ ከዚህ በፊት ሲደረግ ከነበረው የዘር ጭፍጨፋ ባሻገር እንደገና ከፍተኛ ግጭት ነው። ሶማሌ ክልል አሁን ኢሳና የማንነት ጥያቄ ተብሎ የሚነሳል። በጎንደር በቅማንትና በአማራ ሆን ተብሎ የሚፈጠር ልዩነት አለ። በኮንሶ የትም በለው ይሄ ጥያቄ በሁሉም አቅጣጫ ልክ እንደ አሸን የፈላበት ሁኔታ የምታየው በፍጹም ይሄ ማህበረሰብን እንደዚህ ሆን ብሎ ከፋፍሎ ከዛ በኋላ ደግሞ እንደ አንድ ማህበረሰብ አስተዳድራለሁ ወይም ከስራት እገነባለሁ የሚለው ፕሮጀክት ከሞላ ጎደል ለወያኔ ዝርፊያ አይመች እንደሆነ ነው እንጂ የተረጋጋ ከራሱ የታረቀ ሰላማዊና ዴሞክራሲያዊ ህብረተሰብ ለመፍጠር በፍጹም የማያስችል መሆኑ እየታየ ያለበት ነው። ሁለተኛው የሚያመለክተው የዚህን ሥርዓት ከምንም ነገር በላይ ዝርፊያ ላይ የተመሰረተበት ሥርዓት መሆኑና ይሄን ደግሞ በሁሉም አካባቢዎች ግልጽ እየሆነ የመጣበት ነው። የዚህ የመሬት ቅርምትና የመሬት ንጥቂያ ጥያቄ ሰሞን ምን ያህል በስራት ተልኳል አላውቅም። በ- ሲጀምር አዲስ አበባ ነው። አዲስ አበባን ተማ ህዝብ ከያለበት ከየመንደሩ ከየድሩ እያፈናቀሉ ለጊዜው ብር ላላቸው ለራሳቸው ሰዎች መሬቱን አከፋፍለው ጨርሰው፣ ሌላ አሁን መሬት ስላጡ ነው አስፍተው ሌላውን ኦሮሚያ አካባቢ እንደገና ለቅርምት እየታገሉ ያሉት። ይሄን አይነት ቅርምት በጋምቤላ ከሁለት ሶስት መቶ ሺህ ህዝብ በላይ አፈናቅለው አድርገውታል። እዛም ቢሆን ህዝቡን ከመሬቱ አፈናቅሮ ለሀገር ውስጥና ለውጭ ባለ ሀብቶች በቅርብ ለሚያውቋቸው ለወዳጆቻቸው መሬት ለማከፋፈል ሲያደርጉት የነበረው እንቅስቃሴ ነው። በአፋር እንደዚሁ ዋልድባ፣ ሌላ ቦታ አይደለም ኢቨን በራያ በትግራይ ዞንም መቀሌም እንኳን ድሆችን እያባረሩ ወያኔም ባለስልጣኖች ባለመሬትና ባለሀብት ያደረጉበት ሁኔታ ነው እና ይሄ ይሄ የዝርፊያ ስርአት አንድ አካባቢ ብቻ ተቆር ሳይሆን ሁሉም ቦታ እየተደረገ ያለ የዝርብ ሀሳብ መሆኑን፣ የኦሮሞን ወገኖቻችን ለየት የሚያደርገው በቃን ማለታቸው ነው። እንዲህ አይነት ዝርጋ ከአሁን በኋላ አንችልም፣ ጫንቃችን ሊሸከመው አይችልም። ስለዚህ በገዛ ሀገራችን በገዛ መሬታችን እንደፈለገ እየተባረን የምንኖርበት ሁኔታ ከሚፈጠር እየታግለን እንሞታለን ብለው በቆራጥነት መታገራቸው ነው እና ይሄ ለእኔ በኢትዮጵያ ውስጥ የሚደረገው አጠቃላይ ትግል አንድ አካል ነው። ይሄ ትግል መደገፍ ያለበት ወገኖቻችን የሆኑ ኢትዮጵያውያን በመገደላቸው እነኝህ ወገኖቻችን ላይ እየተደረገ ያለው የመሬት ዝርፊያ ወገኖቻችን በመሆናቸው መጠን እኛን የሚመለከተን ስለሆነ ከዛም ባሻገር ግን ሁሉም የኢትዮጵያ አካባቢ የሚደረግ አንድ አይነት የዝርፊያ ስርዓት ውጤት ስለሆነ ነው። ይሄንን ትግል ሁሉም ኢትዮጵያዊ ሊቀላቀለውና አብሮ አገራዊ ትግል ሊያደርገው የሚገባው ብዬ ነው ማለት። ስለዚህ እነኝን ወገኖቻችንን የምንደግፍበት የምንተባበርበት፣ አብረን የምንታገልበት ሁኔታ ነው መፍጠር ያለብን። እንደኛ ድርጅታችንም እሱ ነው እያደረገ ያለው። ዶክተር ብርሃኑ ኦሮሚያ ውስጥ ያለው የተቃውሞ እንቅስቃሴ እነሱ እንደሚሉት ሰላማዊ ነው። እርሶ ደግሞ እንቅስቃሴው ሊደገፍ ይገባል ይላሉ። ከእርሶ የትግል ፍልስፍና ማለትም ትጥቅ ትግልን ካካተተ ትግል ጋር አይቃረንም? ኖ በፍጹም አይቃረንም። እንደምታውቀው ሰለሞን፣ እኛ አንድ አይነት ትግል፣ ትጥቅ ብቻ ትግል ነው መደረግ ያለበት የሚል እምነት የለም። በኛ እምነት የወያኔን ስርዓት ጥሎ እውነተኛ ዴሞክራሲያዊ ስርዓት ለመገንባት ይህ ስርዓት የቆመባቸውን መሰሶዎች በሙሉ አንድ በአንድ መናድ አለባቸው ብለን እናምናለን። ከነኚህ መሰሶዎች አንዱና ዋናው የወያኔ የመከላከያና የደህንነት ተቋም ነው። እሱን ማፍረስ እና እሱን መታገር ያስፈልጋል ብለን እናምናለን። ከዛ ባሻገር ግን የቆመበትን የኢኮኖሚ መሰረት መናድ አስፈላጊ ነው ብለን እናምናለን። በዚህ ዙሪያ በህዝባዊ ሚተኝነት ሊሰሩ የሚችሉ ብዙ ይህንን የኢኮኖሚ መሰረት ለመናድ የሚደረጉ እንቅስቃሴዎች ሊኖሩ ይችላሉ ብለን እናምናለን። በአጠቃላይ ይሄ ህዝብ አልገዛም የሚልበት ከመሳሪያም ውጭ አልገዛም የሚልበት የህዝባዊ እምቢተኝነት ትግል ማድረግ አለበት ብለን እናምናለን። ይሄንን ደግሞ እኛም እያደረግነው ነው። እኛም በዚህ ዙሪያ እያደራጀን ነው። አርበኞች ግንቦት ሰባት እንደ ድርጅት አንድ አይነት ትግል ብቻ ሳይሆን ሁሉን አይነት ትግል መደረግ አለበት ብሎ ነው የሚያምነው። ለዚህ ነው የእኛ ትግል አካልም ብለን የምንወስደው በየትኛውም አይነት ሁኔታ በኢትዮጵያ ውስጥ የሚደረግ ትግል የጋራ ትግላችን አካል ነው ብለ ነው ማስ እኛ ኖርንበትም አልኖርንበትም እኛ አደራጀነውም አላደራጀነውም አላማው ኢትዮጵያን እውነተኛ ዴሞክራሲያዊ አገር ለማድረግና ይሄንን ላያችን ላይ እንዳልክት ተጣብቆ እየዘረሰ ያለን በእውነት በሚገርም ሁኔታ አገር የሚያጠፋና የሚሸጥ ስርዓት ነው፣ በሁሉም መልክ መሳደር አድማጮች፣ ዶክተር ብርሃኑ ነጋ በውይይታችን ላይ ላነሷቸው ነጥቦች ከኢትዮጵያ መንግሥት በኩል ምላሽ ለማግኘት ሞክሬያለሁ። ወደ መንግሥት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ እንዲሁም ወደ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙልጌታ ቢሮ ስልኮች ደውዬ ነበር። ምላሽ አላገኘሁም። በዶክተር ብርሃኑ ነጋ በዛሬው ውይይት ለተነሱና በቀጣዩ ሁለተኛው ዝግጅት ለሚሰጡ አስተያየቶች ምላሽ ለማግኘት ጥረቴ ወደፊትም ይቀጥላል። በተለይ በኦሮሚያ ክልል ያለውን ሁኔታ አስመልክቶ ግን ከኢትዮጵያ መንግሥት አንድ ከፍተኛ ባለሥልጣን ባለፈው ሳምንት ቅዳሜ የተሰጠ መግለጫ መኖሩን ላስታውስ እፈልጋለሁ። በኦህዴድ ምክትል ሊቀመንበርና በኢትዮጵያ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪዋ ወይዘሮ አስቴር ማሞ በወቅቱ እንደተናገሩት በኦሮሚያ ክልል የተከሰተው ብጥብጥና ሁከት ዋነኛ መንስኤ የመልካም አስተዳደር ችግር ነው። ይህም አስተያየት በክልሉ የተካሄደ ግምገማ ውጤት ነው ብለዋል።